You're with SBS Radio. Find more great stories in your language at sbs.com.au. Waktawi, <laughs> good Deutsch. ከዘጠና <laughs> ሰባት ሰዎች አንዱ ወይም ከምድራችን ሰብአዊ ፍጡራን በግጭት በሰቆቃ ድርጊትና ጥቃቶች ሳቢያ ቀያቸውን ለቀው ለመውጣት ግድ ተሰኝተዋል። በተባበሩት መንግስታት የሰባዊ መብቶች ኮሚሽን ሉላዊ ተከታታይ ሪፖርት መሠረት 79.5 ሚሊዮን ሰዎች በ2019 ማክተማ ላይ ተፈናቅለዋል። ይህም የግብረ ሰናይ ድርጅቱ ግጥሞት የማያውቀው ከፍተኛው ቁጥር ነው። የዚህ መፈናቀል አስባብም ግጭት ብቻ ሳይሆን የአየር ንብረት ለውጥ ነው። ከቶውንም ቁጥሩ በመጪው አመት ከዚህ የላቀ ይሆናል። ይህ በድርጅቱ የሰባ ዓመታት ታሪክ የተመዘገበ ከፍተኛ ሬኮርድ ነው። እንደ መንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ገለጣ በመላው ዓለም 80 ሚሊዮን ሰዎች ለመፈናቀል ተዳርገዋል። ከእነዚህም ውስጥ 40 ፐርሰንቱ ዕድሜያቸው ከ18 ዓመት በታች የሆኑ ልጆች ናቸው። በ10 ሺዎች የሚቆጠሩትም ተከባካቢ አልባ ናቸው። ከ26 ሚሊዮኑ ስደተኞች 46 ነጥብ ሰባቱ የአገር ውስጥ ተፈናቃዮች እንዲሁም አራት ነጥብ ሁለት ሚሊዮኑ በጥገኝነት ጠያቂ ዘርፍ የተፈረጁ ናቸው። በሃይማኖት ሳቢያ ከተፈናቀሉት ውስጥ አንዷ የ24 ዓመቷ ሀዴል ሀዴል አልናሽ ናት። እሷ ቤተሰቦቿና አራት ዘመዶቿ ሆነው ኢራቅን ለቀው የወጡት ከሰባት ዓመታት በፊት ነው። በዚያ ወቅትም ገና የሁለተኛ ደረጃ ትምህርቷን ጨርሳ ወደ ዩኒቨርሲቲ ለመዝለቅ በማለም ላይ ነበረች። ሁሌም የማለመው ሐኪም ለመሆን ነው። ጥሩ ተማሪ ነበርኩ። ጥሩ ጥሩ ውጤቶችን አገኝ ነበር አለመታደል ሆኖ ግና ሁሉ ነገራችንን ትተን ወደ ጆርዳን ሸሸን። እዚያም ለሁለት ዓመታት ቆየን ብላለች። ሄድል እና ቤተሰቧ የጆርዳንን ምድር ይርገጡ እንጂ ለመሥራትም ሆነ ለመማር ግና ፈቃድ አልነበራቸውም። ይህ ሕይወታቸው ላይ የተደቀኑ አደጋዎችን ሸሽተው የአገራቸውን ምድር ለቀው ለመውጣት ግድ የተሰኙ በሚሊዮን የሚቆጠሩ ሰዎች እውነታ ነው። በ2019 73 ፐርሰንት ስደተኞች ከትውልድ ቀያቸው ወጥተው በቅርብ ያሉ አጎራባች አገሮችን ተጠልለዋል። ሁሉም ማለት በሚያስችል መልኩ የተጠልሉባቸው ታዳጊ አገራት ናቸው። ቱርክ በዓለም ትልቁን የስደተኞች ድርሻ ይዛለች፣ 3 ነጥብ 6 ሚሊዮን ኮሎምቢያ 1 ነጥብ 8 ሚሊዮን ተፈናቃዮችን የምታስተናግድ ሲሆን በተከታይነትም ፓኪስታን ኡጋንዳና ጀርመን አያሌዎችን አስጠልለዋል ከ2018 እስከ 2019 ባለው ጊዜ ውስጥ የተፈናቃዮች ቁጥር በ10 ሚሊዮን ከፍ ብሏል በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አተያይ ዋነኛ ምክንያቶቹም ሁለት ናቸው አንደኛው ምክንያት ዲሞክራሲያዊት ሪፐብሊክ ኮንጎ የመንንና ሶሪያን ጨምሮ በግጭት ሳቢያ በተለያዩ ሀገራት የተከሰቱ መፈናቀሎች ናቸው። የሶሪያ ጦርነት ዘጠነኛ ዓመቱን የያዘ ሲሆን የዓለም አንድ ሶስተኛን ወይም አስራ ሶስት ሚሊዮን ስደተኞችን አስቆጥሯል። ባለፈው ዓመት ቬኔዙዌላ ውስጥ የተከሰተውን ቀውስ ተከትሎ አራት ነጥብ አምስት ሚሊዮን ቬኔዙዌላውያን ወደ ላቲን አሜሪካና ካሪቢያን ፈልሰዋል። ክስተቱም በዓለም ውስጥ ቀውሶች ከፈጠሯቸው መፈናቀሎች ከፍተኛው ለመባል በክቷል። ለወደፊቱ የመንግስታት ድርጅት የመፈናቀል አስባብ ስጋቶች የአየር ንብረት ለውጥና የተፈጥሮ አደጋዎች ናቸው። ሀዲልና ቤተሰቧ በ2015 አውስትራሊያ ውስጥ ለመስፈር በክተዋል። ከአምስት ዓመታት ብርቱ ድካም በኋላ እንግሊዝኛ ቋንቋ ተምራ፣ የመንጃ ፍቃድ አውጥታ፣ በምዕራብ ሲድኒ ዩኒቨርሲቲ ሙሉ የነጻ ትምህርት እድል በማግኘት የነርስ ትምህርቷን ልጨረስ የመጨረሻው ዓመት ላይ ትገኛለች። አውስትሬሊያ 11 ፐርሰንት ያህል ስደተኞችን ተቀብላ ያሰፈረች ሲሆን በ2019 ከ18 00 በላይ ስደተኞችን ተቀብላለች። ሄይድል ከእነዚህ ስደተኛ ሰፋሪዎች ውስጥ አንዷ በመሆኗ ደስተኛ መሆኗን ስትገልጽ፣ ኒው ካንትሪ ሚንስ ኒው ኦፖርቹኒቲ ኒው ላይፍ አዲስ አገር ማለት አዲስ እድል አዲስ ሕይወት ነው ብላለች። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።